ስምምነት ካለባቸው የሀገሪቱ አካባቢዎች መጥተው በተለያዩ ዩኒቨርስቲዎች ሰሞኑን የተመረቁ ተማሪዎች በተመረቁባቸው ዩኒቨርስቲዎች መቆየት እንዲፈቀድላቸው ወይም ደግሞ ወደ የትውልድ አካባቢያቸው ታጅበው እንዲሸኙ ጠይቀዋል። የሀረማያ ዩኒቨርሲቲ የተወሰኑ ተማሪዎችን ከተመረቁ በኋላ በዩኒቨርስቲው እንዲቆዩ ሲፈቅድ፣ ለተማሪዎቹ የትራንስፖርት ወጪ ሸፍነው የላኩ የዩኒቨርሲቲዎችም እንዳሉ ታውቋል። በተቀናጀ ሁኔታ ከትምህርት ሚኒስቴር እስካሁን የተላለፈ መመሪያ የለም። አዲስ ቸኮል ተማሪዎቹን አነጋግሮ ተከታዩን ዘገባ አድርሶናል። ቃል ኪዳን መሰለ ትባላለች። ከሰሜን ወሎ ቆቦ ከተማን የመጣችው ዘንድሮ ከድሬዳዋ ዩኒቨርሲቲ በስታቲስቲክስ ተመርቃለች። ሆኖም ለትምህርት ወደ ድሬዳዋ ስትመጣ በሰላም የተሰነበታቸው ቤተሰቦቿን አካባቢ በህወሀት ኃይሎች ቁጥጥር ስር ከሆነ በኋላ በስልክም ሆነ በአካል ማግኘት እንዳልቻለች ነው የምትናገረው። ሊያስመርቃት የመጣ ቤተሰብም አልነበረም። ያው በረብሻ ምክንያት ካሉበትም አናቅም። ከተዘጋ አራት ወር ሆኖታል ማለት መንገድ ከተዘጋጋ እነሱንም ካገኘም በስልክ አራት ወራቸው ነው እና በዛ ምክንያት ነው መምጣትም ያልቻሉት። መንገድ ዝግ ነው። መኖራቸውንም አናውቅም፣ እርግጠኛ አይደለንም። አሁን ትምህርታችሁን ጨርሳችኋል። ከዩኒቨርሲቲ መውጣት ይኖርባችኋል። በዚህ ረገድ ምን ምንድን ነው እንዲደረግላችሁ የምትፈልጉት? ወጣችሁ የምትሄዱበት አለ ወይስ እኛ ከቻሉ እና ከረዱን እዚሁ ያው እስከሚረጋጋና አድራሻቸውን እስከምናውቅ ድረስ እዚሁ ቦታም ካፍተሪያም እንዲሰጡን እንጠይቃለን እንጂ እስካሁን ምንም ነገር የለንም። ማለት ወተንም ዋስትና የለንም። ምሳሌ የትራንስፖርት አማራጭ ቢኖር የትራንስፖርት ወጪያችሁ የሚሸፍንላችሁ ቢኖር ወደ አካባቢ መመለስ ትፈልጋላችሁ ማለት። ሂደንስ እዛ ሰላም አይደለም። ልክ እንደ ቃል ኪዳን ሁሉ ከትግራይ መምጣቷን የነገረችንና ስሟ እንዲገለጽ ያልፈለገችው የኢንጂነሪንግ ምሩቋ ወጣትም በተመሳሳይ ችግር ውስጥ ነው ያለችው። አሁን የተመረቁት ቅዳሜ ባህርዳር ቤተሰብ መጥቶ ነበር። መረቃስ ላይ ያን በጣም መንገድ ዝግ ነው እንደምንመረቅ ራሱ አሁን መርቃት ከጨረሳችሁ በኋላ ክሊራንስ አለ። ቴምፖራሪ ድግሪ ማግኘት አለ። ከዛ በኋላ ምንድ ነው እኛን አቅም በቃ ግቢው ከፈቀደልን ለመቆየት ሚያሰብር የምንሄድበት ቦታ የለን። ክሊራንስ ለመጨረስም ቮሉንተሪ ማስረከብ አለብን፣ ቁልፍ እና ክሊራንስ ግማሽ ላይ ሚያቆም ነው በጥያቄ ጠይቃቸዋል። ግቢው እዛ መቆየት እንድትፈልጉ ያስከብቷል። ምንድን ነው አሁን ኤግዛክትሊ የምትፈልጉት ግቢ ውስጥ መቆየት ነው ወይስ ትራንስፖርት አማራጭ ካለ ወደ ቤተሰቦቻችሁ መመለስ ነው? አፖርቹኒቲ ቢገኝማ ወደ ቤተሰቡ መሄድ ነው የምፈልገው። አማራጭ ከሌለ ነው ግቢ ውስጥ መቆየት እንጂ የአፖርቹኒቲ ቢገኝ ብንሄድ በቃ ከመቀሌ ዩኒቨርሲቲ እንደመጡት ተማሪዎች እና ወደ ሀገራችን ብንሄድ ደስ ይለናል። ይህ መሰል ጥያቄ ከትግራይና ወሎ ብቻ ሳይሆን ከቦረናና ወለጋ አካባቢ የመጡ አንዳንድ ተማሪዎች ማቅረባቸውን ያገኘነው መረጃ ያመለክታል። ይሁንና በትግራይ ከሚገኙ ዩኒቨርሲቲዎች ተማሪዎች ወደ የትውልድ አካባቢያቸው እንዲመለሱ ጥረት ሲያደርግ የነበረው በትምህርት ሚኒስቴር ስር ተቋቁሞ የነበረ ጊዜያዊ ኮሚቴ ሲሆን ኮሚቴው ስራውን ካጠናቀቀ በኋላ መፍረሱን ያገኘነው መረጃ ያመለክታል። በዚህ ሂደት ግን ከልዩ ልዩ የሀገሪቱ አካባቢዎች ወደ ትግራይ የሄዱ ተመራቂዎችም እንደነበሩ በወቅቱ የኮሚቴው አባል የነበረው ግለሰብ ለአሜሪካ ድምፅ ተናግረዋል። በአሁኑ ሰዓት ዩኒቨርሲቲዎቹ ከትምህርት ሚኒስቴር ግልጽ መመሪያ በሌለበት ሁኔታ በተናጠል የመሰላቸውን ውሳኔዎች እየወሰኑ ናቸው። የድሬዳዋ ዩኒቨርሲቲ ከቀናት በፊት ጥያቄውን ላቀረቡ ተማሪዎች ዛሬ ምላሽ ይሰጣሉ ብሎ ቀጠሮ ሰጠው የነበረ ቢሆንም በዛሬው እለት ግን የተሰጠ ይፋዊ ምላሽ አልነበረም። የዩኒቨርስቲ አመራሮችም ከአሜሪካ ድምጽ ለቀረበላቸው ተደጋጋሚ ጥያቄ ምላሽ አልሰጡም። ይሁንና ተማሪዎቹ ገና በቅርቡ ከመመረቃቸው አንጻር ከዩኒቨርሲቲ የተረከቧቸው ንብረቶች አስረክበው ጊዜያዊ ዲግሪ የሚመሰክረው ወረቀታቸውን ስላልተቀበሉ አሁንም ድረስ ሁሉም ተማሪዎች በዩኒቨርሲቲ ይገኛሉ። ከድሬዳዋ ዩኒቨርሲቲ አንድ ሳምንት ቀድሞ ተማሪዎቹን ያስመረቀው የአርማ ዩኒቨርሲቲ አሁን ተማሪዎቹ በእጃቸው ያለው ንብረቶችን አስረክበው ጊዜያዊ ዲግሪ የሚመሰክረው ወረቀታቸውን ተረክበዋል። ሆኖም ይህ ከመሆኑ በፊት ሜጃ ስለሌላቸው መፍትሄ እንዲሰጣቸው ጥያቄ ያቀረቡ አንድ መቶ አርባ ሶስት ተማሪዎች እንደነበሩ የዩኒቨርሲቲው የህዝብ ና ዓለም አቀፍ ግንኙነት ዳይሬክተር አቶ አለምሸታሽ ሾማ ይናገራሉ። መጀመሪያ የነበረው የተማሪዎች ምርቃ በሚደርስበት ሰሞን መመረቂያ ልብስ ያው አብዛኛው ተማሪ ትምህርት በሚጨርስበት ጊዜ ወንዶቹም ኮትና ሱሪ ሴቶቹም እንደዛው የተለመደ ነገር አለ። ሁሉም ሁሉም ቦታ የሚደረግ እና አሁን እነዚህ ግጭት ከነበረባቸው አካባቢዎች የመጡ ተማሪዎች ያም ማድረግ አንችልም፣ ቤተሰብንም ማግኘት አልቻልንም ስለዛ ይሄ ነገር ቢደረግልን የሚል ሀሳብ ቀርቦ ነው የነበረው። በዛም የተወሰኑ እንቅስቃሴዎች ተደርጓል። ምርቃት ተማሪዎች ከተመረቁ በኋላ ደግሞ የቀጠለው ጥያቄ የግጭቱ አካባቢ ያለን ተማሪዎች እንዴት አድርገን እንሄዳለን ወደ ቤተሰቦቻችን ጋር መገናኘት አልቻልንም የሚል ሀሳብ ነው። መቶ አርባ ሶስት የሚሆኑ ተማሪዎች ነው የነበሩ። ተማሪዎቹ ከተመረቁ በኋላ የ የሚቆዩት የትምህርት ማስረጃቸውን እስኪወስዱ ድረስ ነው። በዛ ጊዜ ውስጥ የትምህርት ማስረጃቸውን እንዲወስዱ ሁሉም ተማሪ ያሳውቀናል። ከዛ ከግቢ የሚወጡበትንም ቀን አሳውቀናል። በዛ መሰረት የከፋ ችግር አለብን አሁን ከትግራይ ክልል የመጡት ልጆች ወደ አስራ ሁለት ልጆች ናቸው። እነሱ እንዲሁም ግጭት ካለባቸው የአፋርና የአማራ ክልል አካባቢ የመጡም ተማሪዎች አሉ። እነዛ መሄድም ወደዛ አካባቢ የትራንስፖርትም እንቅስቃሴ የሌለባቸው አካባቢዎች ሲሆኑ የት መሄድ አልቻለም ስላሉ ሌሎች ተማሪዎች ግቢውን ለቀው ሲወጡ እነሱ በግቢ ውስጥ እንዲቆዩ ተደርጓል። ምን ያህል ተማሪዎች ናቸው? አሁን አርባ ሁለት ተማሪዎች አሉ በዩኒቨርሲቲያችን ውስጥ ያው የቀድሞ ተማሪዎቻችን ተመርቋል። የጋምቤላና መቱ ዩኒቨርሲቲን ጨምሮ በቅርቡ ተማሪዎች አስመረቁ። የሀገሪቱ ዩኒቨርሲቲዎች ከተመራቂዎች ለሚቀርቡላቸው ተመሳሳይ ጥያቄዎች ምን ምላሽ እንደሰጡ ዩኒቨርሲቲዎቹ አንዱ ከሌላው ልምድ እንደሚቀስም የተናገሩት አቶ አለመሸት በዚህ ረገድ ለተማሪዎች እስከ ትውልድ አካባቢያቸው የሚያደርሳቸውን የጉዞ ወጪ በገንዘብ አሰልተው የሰጡ ዩኒቨርሲቲዎች መኖራቸውን ተናግረዋል። በሀገር አቀፍ ደረጃ የተቀናጀና ተመሳሳይ ምላሽ ለመስጠት የትምህርት ሚኒስቴር ምላሽ ይጠበቃል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር ወይዘሮ ሀረጉ ማሞ ትምህርት ሚኒስቴር በአሁኑ ሰዓት ከዩኒቨርሲቲዎቹ ጋር በጉዳዩ ላይ እየመከረ እንደሆነና በቅርቡም በሁሉም ዩኒቨርሲቲዎች የሚተገበር ምላሽ ይፋ እንደሚደረግ አስታውቀዋል። የአሜሪካ ድምፅም ሂደቱን ተከታትሎ መረጃውን ይፋ የሚያደርግ ይሆናል። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።